ፍሪደም ሃውስ መቀመጫውን እዚህ ዋሽንግተን ዲሲ ያደረገ በመናገር ነፃነት ላይ የሚሰራ ዓለም አቀፍ ተቋም ነው። ይህ ተቋም መንግሥታት ለሕዝቦቻቸው የሚሰጡትን የኢንተርኔት ነፃነት አጥንቶ እያንዳንዱ ሀገር ያለበትን ደረጃ ፍሪደም ኦን ዘ ኔት 2015 በሚል በዛሬው ዕለት ሪፖርት አውጥቷል። በዚህ ሪፖርት ኢትዮጵያ ከቻይና፣ ከሶሪያ እና ከኢራን ቀጥሎ ምንም አይነት የኢንተርኔት ነጻነት የሌለባት ሀገር ተብላለች። በጎግል መስሪያ ቤት የቀረበውን ይህን ሪፖርት የተከታተለችው ጽዮን ግርማ የሚከተለውን ዘግባለች። ፍሪደም ሃውስ የተሰኘው ተቋም ፍሪደም ኦን ደኔት ሁለት ሺ አስራ አምስት የተሰኘውን ይህን ሪፖርት በዛሬው ዕለት ባቀረበበት ወቅት ሪፖርቱን ያዘጋጁት ባለሙያዎች፣ የዩኒቨርሲቲ ተመራማሪዎች፣ የጎግል መስሪያ ቤት ተወካዮች፣ መምህራንና ከመናገርና ከመጽሐፍ ነጻነት ጋር የሚሰሩ ተቋማት ባለሙያዎች ተገኝተው በሪፖርቱ ላይ ተወያይተው ነበር። ማንኛውም ሰው የኢንተርኔት የመረጃ መረብን ተጠቅሞ ያለምንም ቅድመ ምርመራና ችግር ሀሳቡን በነጻነት የማስተላለፍ መብት እንዳለው የሚጠቅሰው ይህ ሪፖርት በአሁኑ ወቅት ግን መንግስታት የህዝቦቻቸውን የኢንተርኔት ነጻነት እያፈኑ አገልግሎቱንም እየዘጉ ከዛም ባለፈ ደግሞ እያሰሩ እንደሚገኙ ይጠቅሳል። አገራት ለህዝቦቻቸው የሚሰጡትን የኢንተርኔት ነጻነት በሶስት ቀለማት ከፍሎ ያስቀምጠውና የሪፖርቱ አካል የሆነው አንድ ሰንጠረዥ ኢትዮጵያ ከቻይና፣ ከሲሪያ እና ከኢራን ቀጥሎ የኢንተርኔት ነጻነት የሌለባት ሀገር ብሎ ያስቀምጣታል። በሌላኛው የሪፖርቱ ክፍል ደግሞ ኢትዮጵያ የኢንተርኔትም ሆነ የመናገር የመጻፍ ነጻነት ያለባት አገር አይደለችም ይላታል። ሪፖርቱን ያዘጋጀው ፍሪደም ሀውስ የአፍሪካ ሀገሮች ሲኒየር ፕሮግራም ኦፊሰር እና ሪሰርች አናሊስት ማይትራንግ ለአሜሪካ ድምጽ ሲናገሩ በዚህ ዓመት የወጣው ሪፖርት እንደሚያሳየው በዓለም ላይ ያሉ በርካታ ሀገሮች የኢንተርኔት ነጻነት ላይ ገደብ እያበጁ መምጣታቸውን ከተናገሩ በኋላ የሰብሳራ አፍሪካን ጨምሮ እንደ ቻይናና ሌሎች አገራት የኢንተርኔት ተጠቃሚዎችን በክትትል ስር እየዋሏቸው ነው ብለዋል። እርሳቸው የአፍሪካ ጉዳዮች ባለሙያ እንደመሆናቸው በኢትዮጵያ ላይ የቀረበውን ሪፖርት ሲያብራሩ ኢትዮጵያ እጅግ በጣም የባሰ አፈና ካለባቸው አገሮች አንዷ መሆኗን በዚህ ሪፖርት ላይ ተመልክተናል። ይህ ደግሞ ከአፍሪካ አገሮች ጋር ብቻ ተነጻጽራ ሳይሆን በመላው ዓለም ካሉት አገሮች ጋር ስትነጻጸር የሚያሳየው ይህን ነው። ምክንያቱም በኢትዮጵያ ያለው የኢንተርኔት አጠቃቀም ምቹነት በጣም አነስተኛ ነው። ይህም ከህዝቡ ቁጥር አንጻር ሲታይ ሁለት በመቶ ብቻ ነው ኢንተርኔት ተጠቃሚው። ይህም ሆኖ ግን የዚሁ ሁለት በመቶ የኢንተርኔት ተጠቃሚ ነጻነት በመንግስት በኩል ጫና ይደረግበታል። በጣም ብዙ ድረገጾች በኢትዮጵያ እንዳይታዩ ይታገዳሉ። በዚሁ የኢንተርኔት ተጠቃሚዎች ላይ በጣም ጥቂቶቹ መንግስትን ተችተው ሲጽፉም ይታሰራሉ፣ በአሸባሪነትም ይከሰሳሉ። ማያያይዘውም በኢትዮጵያ ያለው የኢንተርኔት አጠቃቀም ነጻነት የበለጠ የባሰ አስቸጋሪ የሚያደርገው ሰዎች በሚፈለገው መጠን የኢንተርኔት አገልግሎት አለማግኘታቸው እንደሆነ ይናገራሉ። ሪፖርቱ እንዴት እንደተዘጋጀ እና በኢትዮጵያ መንግስት በኩል የታመነና የተረጋገጠ ስለመሆኑ ጥያቄ ቢነሳ መልሳቸው ምን እንደሆነ ተጠይቀው ሲመልሱ ለዚህ ሪፖርት ትክክለኛነት እቆማለሁ። የእያንዳንዱን መረጃ ትክክለኛነት ለማረጋገጥ ምርምርን እናደርጋለን። መቀመጫቸውን ኢትዮጵያ ያደረጉ ለደህንነታቸው ሲሉ ማንነታቸውን ደብቆ የሚሰሩ በርካታ የምርምር ሰራተኞች እዚያው ኢትዮጵያ ውስጥ አሉን። እንዲሁም እውነተኛ መረጃ አጥርተን ልናገኝ የምንችልበት ተጨማሪ ግብአትም አለን። ከበርካታ ሰዎች ጋርም ቃለ ምልልስ አድርገናል። በሪፖርቱ ላይ አንዱ የተጠቀሰው የዞን ዘጠኝ ጦማሪያንና ና ጋዜጠኞች መታሰር ነው። እነርሱ ደግሞ ከቀረበባቸው ክስ ነፃ ተብለው ተለቀዋል። ይህንን ሁኔታ እንዴት ታዩታላችሁ? በሚል ለቀረበላቸው ጥያቄ ማይ ሲመልሱ፣ አዎ የዞን ዘጠኝ ጦማሪያንና ጋዜጠኞች መፈታታቸውን እናውቃለን ይህንን ዜና በደስታ ነው የምንቀበለው። ይህ መልካም ጅምር ነው። ነገር ግን ሌላ በርካታ የታሰሩ ጦማሪያን በእስር ቤት ይገኛሉ። አንዳንዶቹ መታሰራቸውን እንኳ አይታወቅም። የዞን ዘጠኝ ጉዳይ በዓለም አቀፍ ደረጃ በተደረገ የሰብአዊ መብት ሙግት ምክንያት ታወቀና ግፊት ተደርጎበት እንጂ በርካታ የኢንተርኔት ተጠቃሚዎች፣ ጸሐፊዎች በኢትዮጵያ መንግስት ትኩረት ተደርጎባቸው የታሰሩ አሉ። በዚህ ሪፖርት ከኢትዮጵያ መንግስት የሚጠብቁት ምላሽ ምን እንደሆነ የተጠየቁት ማይ፣ ከኢትዮጵያ መንግስት ከፍ ያለ ምላሽ እንጠብቃለን። ይህ ሪፖርት ትልቅ ቦታ እና ግምት ሰጥቶ እንዲያየውና ችግሮቹን ለመቅረፍ ይሞክራል ብለን እንገምታለን። ይህን ሪፖርት በተመለከተ በኢትዮጵያ መንግስት በኩል ያለውን ምላሽ ለማግኘት ያደረግነው ጥረት አልተሳካም። በነገ ዕለት ምላሻቸውን አካተን ለማቅረብ ጥረት እናደርጋለን።